ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት የሚተላለፈው ፕሮግራም አሁን ጀመረ። ጤና ይስጥልን የተከበራችሁ አድማጮች እንደምናምሽታችኋል። ረቱ ረቡ ግንቦት 22 2006 ዓ ም ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። የምናስተናግዳችሁ ቆንጂት ታዬና አዲሱ አበበ። ዋናው ቁም ነገር እንዲህ ነው። አሜሪካ በዓለም አቀፍ መድረክ ላይ ሁል ጊዜ መሪ መሆን አለባት። እኛ ካልመራን ሌላ ማንም ሊመራ አይችልም። አሁን የገባችሁበት ጦር የዚያ አመራር የጀርባ አጥንት ነው። ወደፊትም እንደዚህ ሆኖ ይቀጥላል። የገዢው ፓርቲ ኢህአደግ አንዳንድ አመራሮችም የሚፈጥሩትን የዲሞክራሲ እንቅፋትነትን እንደተለመደው በኃላፊነት መንፈስ እያስወገደ በኢትዮጵያ ኢህአዴግ ስልጣን የያዘበት ሀያ ሶስተኛ አመት ምክንያት በማድረግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተናገሩት ላይ የቀነጠብነው ነው። ዘገባ ይቀርባል። ቀደም ሲል ፕሬዚደንት ባራክ ኦባማ ስለ ዩናይትድ ስቴትስ የውጭ ፖሊሲ አቅጣጫ ካደረጉት አብይ ንግግር የወሰድነውን ነበረ የሰማችሁት። እሱ ደግሞ የምሽቱ አብይ ርዕሳችን ይሆናል። ቅደም ተከተሉን ስለ አዛባን ይቅርታ እንጠይቃለን። በሁለተኛው አጋማሽ ታዲያ በሴቶችና ቤተሰብ ዛሬ ያረፉትን የእውቋን ጥቁር አሜሪካዊት ገጣሚ ደራሲና የሲቪል መብቶች ተሟጋች ማያ አንጀሎን ሕይወት እንዘከራለን። ኢትዮጵያውያን በአሜሪካ እንዲሁም ዲሞክራሲ በተግባርም ለኋለኛው አጋማሽ ተሰናድተዋል። ንጉሱ ታምሬ ፕሮግራማችንን ይመራል። ወደ አለም ዜና እንለፍ። የሶማሊያ ጦር ኃይሎች ዋና አዛዥ ከተቃጣባቸው የቦምብ ጥቃት ማምለጣቸው ተነገረ። የደህንነት ባለስልጣናት እንዳስረዱት ጄኔራል ዳሂር አዳም ኤልሚ ዛሬ ረቡዕ ነው በሚጓዙበት መንገድ ላይ ከተጠመደ የቦምብ ፍንዳታ ያመለጡት። ጀኔራሉን የጫነው ተሽከርካሪ ወደ መከላከያ ሚኒስቴር ሲሄድ በተቃጣ በዚሁ ፍንዳታ በእርሳቸውም ሆነ በጠባቂዎቻቸው ላይ ምንም አደጋ እንዳልደረሰ ለቪኦኤ ሶማልኛ አገልግሎት ተገልጧል። ከፍንዳታው በኋላ ፖሊስ ፍተሻ አድርጎ ወደ ሰላሳ ተጠርጣሪዎችን በቁጥጥር ስራ ውሏል። ለፍንዳታው ተጠያቂ ነኝ የሚል ወገን እስካሁን አልተገኘም። ትናንት አልሻባብ በሶማሊያ እና በኢትዮጵያ ድንበር መካከል በምትገኝ መንደር ላይ በከፈተው ጥቃት ወደ አርባ ያህል ሰዎች መሞታቸው የሚታወስ ነው። በአንድ ተጨማሪ ቀን የተራዘመው የግብፁ ፕሬዚደንታዊ ምርጫ የድምፅ አሰጣት ዛሬ ረቡ እየተካሄደ መሆኑ ተገልጿል። የግብፁ የምርጫ ኮሚሽን የቀድሞ የግብጽ የጦር ኃይሎች ዋና አዛዥ አብደል ፋታህ ኤልሲሲ ያሸንፋሉ ተብሎ የታመነበትን የድምፅ አሰጣት ህዝቡ በብዛት ወጥቶ እንዲሳተፍ በማለት በአንድ ቀን ማራዘሙ ይታወቃል። የመጀመሪያው ቀን ማለትም የሰኞው ሂደት 54 ሚሊዮን መራጭ ባለባት ሀገር አዝጋሚ እንደነበረ የተገለጸ ቢሆንም ዛሬ ረቡዕ እየተካሄደ ያለው የድምፅ አሰጣጥም እምብዛም እንዳላረካ ታውቋል። የቀድሞ ፕሬዚደንት የሚስተር ሞሐመድ ሞርሲ ፓርቲ እስላማዊ ወንድማማችነት ሙስሊም ብራደርሁድ ህዝቡ በዚህ ምርጫ እንዳይሳተፍ ባካሄደው ቅስቀሳ ኤልሲሲና ደጋፊዎቻቸው የሚያካሄዱት ሸፍጥ ምርጫውን ህጋዊ አያደርገውም ማለቱ ተሰምቷል። ከሲሲ ሌላ አንዱ እጩ ተወዳዳሪ ግራ ዘመሙ ፖለቲከኛ ሀምዲን ሳባሂ ናቸው። የግብፁ ፕሬዝደንታዊ ምርጫ ኦፊሴላዊ ውጤት ይታወቃል ተብሎ የሚጠበቀው በቀጣዩ ሳምንት እንደሆነም ተገልጿል። አሜሪካ ራሷን ከሌሎች ነጥላ የማቆም ሀሳብ የሚፈለግ አማራጭ አይደለም፣ ለእያንዳንዱ ችግርም ወታደራዊ መንገድ መፍትሄ አይደለም ሲሉ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ዛሬ ለካዴቶች ባደረጉት የመመረቂያ ንግግር ተናገሩ። ፕሬዚዳንት ዌስት ፖይንት በሚገኘው የዩናይትድ ስቴትስ ወታደራዊ አካዳሚ ተገኝተው የአስተዳደራቸው ዘመን ቀሪ ጊዜ የአሜሪካ የውጭ ፖሊሲ አብይ አቅጣጫ የተባለ ንግግር ነው ያደረጉት። ሽብር ለአሜሪካ ቀጥተኛ ስጋቷ ነው ያሉት ኦባማ፣ ይሁን እንጂ ሽብር ፈጠራን የምንዋጋበትን አያያዝ መቀየር፣ የሽብር ፈጠራ መረቦች ስር ከሰደዱባቸው ሀገሮች ጋር የአጋርነት ስራዎችን ማከናወን የተሻለው አማራጭ እንደሆነ ተናግረዋል። ዩናይትድ ስቴትስ ህዝቧንና ግዛቷን ከአደጋ ለመጠበቅ ማንንም ፈቃድ አትጠይቅም ብለዋል ኦባማ። ይሁን እንጂ ለአሜሪካ ቀጥተኛ ስጋት የማይፈጥሩ ዓለም አቀፍ ችግሮች ሲፈጠሩ ወደ ወታደራዊ መንገድ የሚሄድ ውሳኔ ብዙ መታቀብን የሚፈልግ መሆኑን አመልክተዋል። የሽብር ፈጠራ ችግር ያለባቸውን አገሮች በስልጠና በቅኝትና በስለላ ልዩ ዘመቻዎችን እንዲያካሄዱ በማስቻል በኩል አቅማቸውን ለማጠናከር የሚውል የአምስት ቢሊዮን ዶላርስ በጀት እንደሚያስፈቅዱ ፕሬዚዳንቱ ተናግረዋል። አፍሪካን በሚመለከትም ሀገራቸው ከኤድስ ነፃ የሆነ ትውልድን የመፍጠርን ትልም እውን ለማድረግ ለረሃብ አደጋ የተጋለጡ ቤተሰቦች ምግብ ማግኘት እንዲችሉ ገበሬዎች ምርቶቻቸውን ወደ ገበያ እንዲያወጡ አሜሪካ እያገዘች መሆኗን አመልክተው አፍሪካውያን በዓለም አቀፍ ምጣኔ ሀብት ውስጥ ተሳታፊ እንዲሆኑ ለማስቻል ከሰሃራ በስተደቡብ ባለው አፍሪካ የኤሌክትሪክ ኃይል አቅርቦት በእጥፍ እንዲያድግ ማስቻላቸውን ገልጠዋል። በዚህም አዳዲስ አጋሮችን ማፍራት፣ ሽብር ፈጠራንና ግጭቶች ቦታ እንዳይኖራቸው ማድረግ እንችላለን ብለዋል ፕሬዚዳንቱ ስፋት ባላቸው የዓለም ጸጥታና የግንኙነቶች እንዲሁም የአሜሪካ የመሪነት ሚና ጉዳዮች ላይ ተናግረዋል። በዚህ ላይ ወደ በመጽሔት እንመለስበታለን። በሌላ በኩል አሜሪካ አፍጋኒስታን የሚገኘውን ጦሯን እንደ አውሮፓ አቆጣጠር በ2016 እንደምታወጣ ፕሬዚዳንት ባራክ ኦባማ የደረሱበት ውሳኔ የተቀበሉት በደስታ መሆኑን የአፍጋኒስታን ፕሬዚዳንት ሐሚድ ካርዛይ አስታውቀዋል። የአሜሪካ ጦር ከሀገራቸው የመውጣቱ ጉዳይ ከዓለም አቀፉ ድጋፍ ምስጋና የሚቀርቡት የሚያቀርቡት የአፍጋኒስታን መንግስትና ህዝብ የረጅም ጊዜ ግብ ሆኖ ቆይቷል ብለዋል። ፕሬዚዳንት ካርዛይ ዛሬ ባወጡት መግለጫ፣ ፕሬዚዳንት ኦባማ ከዚህ ዓመት በኋላ ጦራቸውን ከአፍጋኒስታን የሚያወጡበትን ሁኔታ የሚተነትን መርሃ ግብር ትናንት ይፋ አድርገው እንደነበር ይታወሳል። አድማጮች፣ ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያው ፕሬዚደንት ቭላዲሚር ፑቲን በዩክሬን ወቅታዊ ሁኔታ ላይ ከፈረንሳዩ ፕሬዚደንት ፍራንሷ ኦላንድ ጋር ለመወያየት በቀጣዩ ሳምንት ወደ ፓሪስ እንደሚያመሩ ተነግሯል። የዩክሬኑ ቀውስ ከተጀመረ ወዲህ ፑቲን ከአንድ የምዕራቡ ዓለም መሪ ጋር ሲነጋገሩ ይህ የመጀመሪያቸው እንደሚሆንም ታውቋል። አንድ የሚስተር ፑቲን ረዳት ዛሬ ረቡዕ እንዳስታወቁት የሩሲያው ፕሬዚደንት ከዩናይትድ ስቴትሱ አቻቸው ባራክ ኦባማ ከእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ወይም ከጀርመኗ ቻንስለር አንገላ መርክል ጋር ስለ መገናኘታቸው የተያዘ ኦፊሴላዊ እቅድ የለም ለምን እነዚህ መሪዎች ፑቲን ከፈረንሳዩ መሪ ጋር በሚገናኙበት ወቅት እዚያው ፓሪስ የሚገኙ በመሆናቸው ሩሲያ ምስራቅ ዩክሬን ላይ የሚካሄደው ወታደራዊ ዘመቻ እንዲቆምና ሰላማዊ ውይይት እንዲጀመር መጠየቋ ታውቋል። የተባበሩት መንግስታት ዋና ጸሐፊ ባንኪሙን ዩክሬን ውስጥ ያለው አመጽ እንዳሳሰባቸው ጠቅሰው የአገሪቱ ምስራቃዊ ክፍል ለመቆጣጠር የሚካሄደውን ጥረት የኪቭ መንግስት በተለየ ጥንቃቄና በሰላማዊ ሁኔታ እንዲይዘው አሳስበዋል። ምስራቅ ዩክሬን ውስጥ በሚገኙ አፍቃሪ ሩሲያ ኃይሎች ላይ የሚወሰደው ወታደራዊ እርምጃ በአስቸኳይ እንዲቆም የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትናንት ጥሪ ማቅረባቸው አይዘነጋም። ቀውሱ ሰላማዊ መፍትሄ እንዲያገኝ የተያዘውን ጥረት ሩሲያ ትደግፋለች ሲሉ ነበረ ላቭሮቭ የተናገሩት። በታይላንድ ወታደሮች መፈንቅለ መንግስት ባካሄዱ ሳምንት ባልሞላው ጊዜ ውስጥ መንግስት በኢንተርኔት የሚወጡ አስተያየቶችን ይዘት ይበልጥ በተፋጠነ ጊዜ ሳንሱር ማድረግ የሚያስችል እቅድ እንዳለው አስታውቋል። ስቲቭ ሄርማን ከባንኮክ አጭር ዘገባ ልኳል። ሰሎሞን ክፍሌ ያቀርበዋል። የመንግሥቱ ባለሥልጣናት በድረ ገጽ የሚወጡ አስተያየቶችን ይዘት ሳንሱር በማድረጉ በኩል በተሻለ መቆጣጠር እንዲያስችላቸው ሁለቱ መንግሥታዊ የቴሌኮሚኒኬሽን ኩባንያዎች ከበላይ ሆነው እንዲያዩ ኃላፊነት ተሰጥቷቸዋል። በማስታወቂያና መገናኛዎች ቴክኖሎጂ የወንጀል መከላከል ቢሮ ዋና ዲሬክተር ታኒት ፕራፓታናን ለቪኦኤ ሲናገሩ አዲሱ የሳንሱር ዕቅድ ስራ ላይ ከመዋሉ በፊት ወራት ሊወስድ ይችላል። ታኒት የቻይናን ምሳሌ በመጥቀስ የአስተያየቶቹን ይዘት ማጥራቱ ብቻ በኅብረተሰቡ ላይ ብዙም ተጽዕኖ ማሳደር ስለማይችል አደገኞች የምትላቸውን አንዳንዶቹን ሙሉ በሙሉ ታግዳለች ሲሉ ተከራክረዋል። የመረጃና መገናኛ ሚኒስቴር በተጨማሪ ኢንተርኔትን በተመለከተ የማህበረሰብ ሚዲያዎቹን ኔትወርኮች ጨምሮ ከወዲሁ ጠንካራ መመሪያዎች ተግባራዊ ሆነዋል ብሏል። እስካሁን ባለው ጊዜ በወታደሩ ትዕዛዝ መሰረት ለብሔራዊ ደህንነት ስጋት ናቸው በሚል 219 ዌብሳይቶች ታግደዋል። በታይላንድ ወታደራዊ አዋጅ መሰረትም እንደ ፌስቡክና ዩቲዩብ ባሉት የሶሻል ሚዲያዎች ላይ ሕገወጥ የተባሉ አስተያየቶችን የሚያወጡ ተገልጋዮች አካውንቶቻቸው እንዲዘጉ ሚኒስቴሩ ኩባንያዎቹን እንደሚጠይቅ አስታውቋል። የመፈንቅለ መንግሥቱ ቃል አቀባይ ኮሎኔል ዊንታይ ሱባሪ በብሔራዊ ቴሌቪዥን ቀርበው ዛሬ ለዘጠና ደቂቃ ያህል ስለ ተቋረጠውና ሀገሪቱ ውስጥ ዝነኛ ስለሆነው ፌስቡክ ጉዳይ ማብራሪያ ሰጥተዋል። ኮሎኔሉ ያሉት የቴክኒክ ችግሮች ነበሩ፣ አሁን ተወግደዋል ነው የኮሎኔሉ መግለጫ ግን መንግስት በስፋት ወደፊት ማገድ ስለሚችልበት መንገድ ሙከራ ሲያደርግ የተፈጠረ ነው ብለው የሚገምቱትን የሶሻል ሚዲያ ተጠቃሚዎች አላረካም። በሃምሳ አምስት ሰዎች በአሸባሪነት ጭምር በልዩ ልዩ ወንጀሎች ጥፋተኛ በተባሉበትና ያለመረጋጋት በሚታይበት ምዕራባዊ የቻይና ግዛት ባለስልጣናት በአንድ ስቴዲየም ውስጥ ህዝብን ለድጋፍ አሰለፉ። ከተፈረደባቸው መካከል ቢያንስ ሦስቱ በሞት እንደሚቀጡ ታውቋል። የተቀሩት ደግሞ በነፍስ ግድያ፣ አገርን በመገንጠልና አሸባሪ የተባሉ ድርጅቶችን በመደገፍ የረጅም ዘመን እስራት ተፈርዶባቸዋል። ዛሬ ሺንጃንግ ክፍለ አገር በተካሄደው የመንግስት ድጋፍ ሰልፍ ላይ ተጨማሪ ስልሳ አምስት ሰዎች በቁጥጥር ስር እንዳዋሉ ፖሊሶች ተናግረዋል። በመታደን በመታደል ላይ ያለው የደህንነት ምስጢር አባካኙ ኤድዋርድ ስኖደን እጁ ተይዞ እንዲመጣና ለፍርድ እንዲቀርብ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ አሳሰቡ። ውጭ ጉዳይ ሚኒስትር ኬሪ የ30 ዓመቱን የቀድሞ የብሔራዊ ደህንነት መስሪያ ቤት የኮንትራት ሰራተኛ ኤድዋርድ ስኖደንን አገሩን የከዳ ሲሉ ገልጠውታል። ሐቁ አገሩን እጅግ ያዋረደ መሆኑ ነው ሲሉም ተናግረዋል ኬሪ። ከዚህ ቀደም ስኖደን የደህንነት መስሪያ ቤቱን የቅኝት ፕሮግራሞች በሙሉ ይፋ አውጥቶ ካሰራጨና ካጋለጠ በኋላ ተልዕኮዬን ፈጽሜያለሁ ማለቱ አይዘነጋም። ሞስኮ ውስጥ ጊዜያዊ ከለላ ተሰጥቶት የሚገኘው ስኖደን ሚስጢራዊ መረጃዎችን ይፋ በማውጣት እስካሁን ባደረገው ሁሉ የረካ መሆኑን ገልጠው አሁን ማንኛውም ሰው የፈለገውን መረጃ እንደ ልብ ማግኘት ይችላል ሲል ለዋሽንግተን ፖስት ጋዜጣ በሰጠው ቃል መናገሩ የሚታወስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። የዓለም ዜናዎችን አደመጣችሁ። በ22 ና በ25 ሜትር ባንድ እንዲሁም ናይል ሳት ላይ የሚተላለፈው የረቡዕ ምሽት ፕሮግራማችን ይቀጥላል። አስተናጋጆቻችሁ ቆንጅ ይታይና፣ አዲሱ አበበንን ዘገባዎችን አድምጠናን በሁለተኛው አጋማሽ ደግሞ ድምጻቸውን የሰማን ያለነው እውቋ ጥቁር አሜሪካዊት ገጣሚና ደራሲ ማያ አንጀሎ በዛሬው ዕለት አርፈዋል። በሴቶች ፕሮግራም የሕይወት ታሪካቸው ዘገባ ይቀርባል። ዲሞክራሲ በተግባርና ኢትዮጵያውያን በአሜሪካም ተሰናድተዋል። አስተያየቶቻችሁም እንዲሁ። አሁን ወደ ቀዳሚው ዘገባ እናልፋለን። ኢህአዴግ ስልጣን የያዘበትን 23ኛ ዓመት ምክንያት በማድረግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ባሰሙት ንግግር በኢትዮጵያ የመድብለ ፓርቲ ስርዓት እየተገነባ ነው አሉ። የገዢው ፓርቲ ኢህአዴግ አንዳንድ አመራሮች ለዲሞክራሲ እንቅፋት እንደሚፈጥሩና ይህም ችግር በተለመደው የድርጅቱ አሰራር እንደሚወገድም ገልጸዋል። የዲሞክራሲውን ግንባታ ወደ ኋላ ጎትተውታል፣ ለአሸባሪዎችና ለአክራሪ የገበያ ኃይሎች ይላላካሉ ያሏቸውን የፖለቲካ ድርጅቶች እንቅስቃሴም በህግ እንመክታለን ብለዋል። ጠቅላይ ሚኒስትሩ የአንዳንድ ተቃዋሚ ፓርቲ መሪዎች ግን በኢትዮጵያ የመድብለ ፓርቲ ስርዓት እየተገነባም አይደለም። አሸባሪነት ጋር ግንኙነት ያለው ፓርቲም የለም በማለት ያስተባብላሉ። መለስካቸው አምሃ ቀጣዩን ዘገባ አስተላልፏል። ይህ ኢህአዴግ የደርግን መንግስት በጦር ኃይል አሸንፎ ስልጣና መንግስቱን የወሰደበት የግንቦት 20 ዕለት 23ኛ ዓመት ዛሬ በአዲስ አበባ ስቴዲየም በተከበረበት ወቅት ለተሰበሰበውና ለመላ ሀገሪቱ ህዝብ ባደረጉት ንግግር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካተኮሩባቸው ጉዳዮች መካከል አንዱ ተጀምሯል ያሉት የዲሞክራሲ ስርዓት ግንባታ ነው። ይህ የዴሞክራሲ ስርዓት ግንባታ እንዲጀመር በሩ የተከፈተው በኢህአዴግ መሪነት በተቋቋመው የሽግግር መንግስት እንደሆነ ያስታወሱ ቶ ኃይለ ማርያም በአሁኑ ጊዜ ከዘጠና በላይ የሆኑ የተለያየ አቅም፣ አላማና ፍላጎት ያላቸው ፓርቲዎች በሀገሪቱ መኖራቸው የመድብለ ፓርቲ ስርዓት እየተገነባ ለመሆኑ ማረጋገጫ ነው ብለዋል። ይሁንና ይህን ግንባታ ወደኋላ የሚጎትቱና የሚያደናቅፉ ኃይሎች እንዳሉም ገልጸዋል። በእንቅፋትነት የፈረጇቸውን የገዥውን ፓርቲ አንዳንድ የአመራር አባላትን በተለመደው መንገድ ችግሩን እንደሚያስወግዱ ገልጸዋል። የገዢው ፓርቲ ኢህአደግ አንዳንድ አመራሮችም የሚፈጥሩትን የዲሞክራሲ እንቅፋትነትን እንደተለመደው በኃላፊነት መንፈስ እያስወገድን ዴሞክራሲያችን የበለጠ እንዲጎለብት እናደርጋለን። ይህንን ለማድረግ የሚያስችለንን በኢህአደግ ተነሳሽነት የተዘጋጀ የስነ ምግባር ሕግ ያለን በመሆኑ በጽናት ተግባራዊ እናደርጋለን። በሀገሪቱ ተጀምሯል ስለሚባለው የመድበለ ፓርቲና የዴሞክራሲ ስርዓት ግንባታ አካሄድ ጠቅላይ ሚኒስትሩ ባሉት ላይ ከተቃዋሚ ፓርቲዎች መካከል የሰማያዊ ፓርቲ ፕሬዚዳንት ኢንጂነር ይልቃል ጌትነትንና የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለነጋን አስተያየታቸውን ጠይቀን ነበረ። ኢንጂነር ይልቃል እውነተኛ ገጽታ ነው የሚሉትን የዴሞክራሲ ስርዓት ግንባታ ሂደት በማስረዳት ይጀምራሉ። አዎ እንግዲህ ግንባታ ማለት በየደረጃው እያደገ የሚሄድና ከነበረበት ትንሽ ደረጃ ከፍ ወዳለ ደረጃ መሄድ ማለት ነው። ስለዚህ አሁን በኢትዮጵያ ውስጥ ያለውን አጠቃላይ የዲሞክራሲ ሂደት ያየ ነው እንደሆን ግን ገዢ ፓርቲ ዘጠና ዘጠኝ ነጥብ ስድስት የሚሆነውን የፓርላማ ወንበር የተቆጣጠረበት ህግ አውጭውም፣ ህግ አስፈጻሚውም፣ ህግ ተርጓሚውም፣ አጠቃላይ ፖሊሱም፣ ደህንነቱም በአንድ የፓርቲ ቁጥጥር ስር የገባበትና በምንም አይነት ሁሉም የመንግስት መዋቅሮች በአንድ ፓርቲ ቁጥጥር ስር የገቡበት ሁኔታ ነው ያለው። ከዛም ባለፈ እንደው መጀመሪያ ኢህአዴግ ሲጀምር ከነበረበት ለነጻ ፕረሱም ለሲቪክ ማህበሩም ለፖለቲካ ፓርቲዎችም የነበረው የመንቀሳቀሻ ሜዳ ከጊዜ ወደ ጊዜ እንደው ከዘጠና ሁለቱ ምርጫ ጀምረን እንኳን ብናየው ከዘጠና ሁለቱ በተወሰነ ደረጃ ቁጥር ጨምሮ የዘጠና ሰባቱ ከአስከፊ ገጽታው የተሻለ ነበረ። ነገር ግን በሁለት ሺ ሁለት ላይ ይሄ ሁሉ ነገር ተቀልብሶ ወደ ዘጠና ዘጠኝ ነጥብ ስድስት ገዢው ፓርቲ ያሸነፈ ተባለ። ከዛ በኋላ የሲቪክ ማህበራት የተለየ አዋጅ ወጣ። የመገናኛ ብዙሀንና የመረጃ ነጻነት አፋኝ አዋጅ ወጣ። የጸረ ሽብር አዋጅ ወጣ። ከዛ በኋላ ፓርቲዎችም ሲቪክ ማህበሮችም ራሳቸውን ሳንሱር እንዲያደርጉና በአስቸጋሪ ሁኔታ እንዲንቀሳቀሱ ተደርጓል። ብዙ የፖለቲካ መሪዎች፣ ጋዜጠኞች እስር ቤት ናቸው። የመንግስት የህትመት ሆነ የቴሌቪዥን ስርጭቶች ለተቃዋሚዎችና ለአማራጭ ድምጽ ምንም አይነት ነገር አይሰጡም። ስለዚህ ኢህአዴግ እንኳን ሲነሳ እንኳን ከተጀመረበት በቁልቁለት እየሄደና እያፈረስን ነው ብንል ይሻላል እንጂ በምንም አይነት የግንባታን ጽንሰ ሀሳብም የሚያሳይ ነገር የለበትም። አቶ በቀለ ነጋ ደግሞ ከዴሞክራሲያዊ ስርዓት አኳያ በኢትዮጵያ ያሉ የሚሏቸውን ነባራዊ ሁኔታዎች ያስረዳሉ። አንድ ፓርቲ ህዝቡን ካላናገረና የራሱን ፕሮግራም ለህዝብ ካልገለጸ ምኑን ነው መድብለ ፓርቲ ሆኖ የሚኖረው? ዘጠና ፓርቲ ተገነባ ይባላል። ሌላው ቀርቶ አዳራሽ ለመሰብሰብ የማይገኝበት ሀገር ሰልፍ ወጥቶ ተቃውሞን በሰላም ለመግለጽ ሺህ ምክንያት እየተሰጠ ሰው ሀሳቡን በነጻነት እንዳይገልጽ በሚደረግበት ሀገር ላይ ክቡር ጠቅላይ ሚኒስትር እንዴት እንዳዩት አይገባኝም። በኔና በአካባቢዬ ባለው በመሬት ላይ ባለን የኢትዮጵያ ህዝቦች እይታ ዲሞክራሲ እየተገነባ አይደለም። መድብለ ፓርቲ ስርዓት እየተገነባ አይደለም። የአንድ የአምባገነን ፓርቲ ስርዓት እየተገነባ ነው ያለው። እሳቸውም ደግሞ የነበረውን የጠቅላይ ሚኒስትር መለስ ዜናዊን ሌገስ ያስፈጽማለሁ እንዳሉት ሁሉ ከምንጊዜውም በበለጠ ሁኔታ ያንኑ የአፈና ስርዓት እያደራጁ እያጠናከሩ ነው ያሉት። ጠቅላይ ሚኒስትሩ ወደ ስልጣን ከወጡበት ጊዜ ጀምሮ በገዥ ፓርቲ ውስጥ በአመራር ደረጃ ስለሚገኙ አንዳንድ አባላት የዴሞክራሲ ስርዓት እንቅፋትነት ሲናገሩ የመጀመሪያቸው ሲሆን፣ እየተገነባ ነው ላሉት የዴሞክራሲና የመድበለ ፓርቲ ስርዓት ትልቁ አደጋ የሚመጣው ግን ስማቸውን ለይተው ባይጠሯቸውም አሁንም ከአንዳንድ ፓርቲዎች እንደሆነ አልሸሸጉም። አንዳንድ የቀድሞ ስርዓት አባዜ ያለቀቃቸው አመራሮች የሚመሯቸው ፓርቲዎች ውስጥ አንዳንዶቹ በትጥቅ ትግል ለመፋለም ከወሰኑና ከአሸባሪዎች እንዲሁም የገበያ አክራሪ ኃይሎች ተላላኪ በመሆን በሚያካሄዱት አፍራሽ ተግባር ምክንያት ሂደቱን ወደኋላ ለመጎተት የሚያደርጉትን እንቅስቃሴ ህጉ በሚፈቅደው መሰረት መመከትና ዴሞክራሲያችን እንዲጎለብት ማድረግ ይገባናል። የገበያ አክራሪ ኃይሎች ያሏቸውን አካላት ለመለየት ቢያስቸግርም ነፃ ገበያ ስርዓት ወይንም በገበያ ውስጥ ምንም አይነት የመንግስት ጣልቃ ገብነት አያስፈልግም የሚሉትን ወገኖች ወይም ኒዮ ሊበራል ያሏቸውን ኃይሎች እንደሆነ ይገመታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከዚሁ ጋር አያይዘው ሀገሪቱን ለማናጋት የሚፈልጉ ኃይሎች እንዳሉና ከማንድም ጋር እየተባበሩ እንደሆኑ ዘርዝረው ጥብቅ እርምጃ እንደሚወሰድባቸው አስጠንቅቀዋል። በሁከትና ብጥብጥ ፍልስፍናና በገበያ አክራሪዎችና በሻቢያ መንግስትና በቅርቡ ደግሞ ከሻቢያ ጋር በመተባበር አገራችንን ለማተራመስ ከሚፈልጉ ሌሎች አካላት የሚደገፉ እንደ ግንቦት ሰባት ኦነግና ኦብነግ የመሳሰሉ አሸባሪዎች ጋር በመተባበር የአገራችን ጸጥታ ለማናጋት የሚችሉ ኃይሎች ይህ ሊሆን እንደማይፈቀድላቸው ሕዝባችንም በተግባር ይህ ሊሆን እንደማይፈቅድ ያረጋገጠ መሆኑን መሰረት በማድረግ መንግስት የጸና እርምጃ የሚወስድ መሆኑን ለሕዝባችን ለመግለጽ እወዳለሁ። የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋ ለዚህ የጠቅላይ ሚኒስትሩ ማስጠንቀቂያዎች የሚሰጡት መልስ አላቸው። አንድ ሰው ከተናገረ ከተቃወመ፣ አማራ ከሆነ ከግንቦት ሰባት ወይ ከሆነው ጋር ያላት ሙታል ኦሮሞ ከሆነ ከሆነ ጋር እስላም ከሆነ ከአልቃይዳ ጋር እንዲህ እየተባለ እስከ መቼ ነው የሚኬደው? ወደ እውነቱ እንምጣ። አሁን ሀገራችን ውስጥ ያለው ትልቁ ችግር አፈና ነው። እኛ ደግሞ የምንለው እንወያይ፣ እንነጋገር እና እናስወግድ ነው። ማንም ከታሰሩት ቦምብ ይዞ ጥይት ይዞ አገር ሲያሸብር የያዘው የለም። ኢህአዴግ የያዘው ውሸት ነው። መሰረተ ቢስ ነው የሚነገረው ነገር ሁሉ። አቶ ኃይለማርያም ደሳለኝ ሀገሪቱ ባለፉት 23 ዓመታት የዋና ዋና ሰብሎቿን ምርት ከ50 ሚሊዮን ኩንታል ወደ 250 ሚሊዮን ኩንታል በማሳደግ ኢትዮጵያ በአገር አቀፍ ደረጃ በምግብ ራሷ እንደቻለች ተናግረዋል። በትምህርት መስክም በዩኒቨርሲቲ ደረጃ በአሁኑ ጊዜ አገሪቱ ከግማሽ ሚሊዮን የማያንሱ ዜጎቿን እያስተማረች እንደሆነች አብስረዋል። በትምህርት ጥራት ግን ችግር እንዳለም ጠቁመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች፣ ቀደም ሲል በዜናችን ላይ እንደገለጽነው ፕሬዚዳንት ባራክ ኦባማ ዌስት ፖይንት በሚገኘው የዩናይትድ ስቴትስ ወታደራዊ አካዳሚ ተገኝተው የአስተዳደራቸው ዘመን ቀሪ ጊዜ የአሜሪካ የውጭ ፖሊሲ አብይ አቅጣጫ የተባለ ንግግር ማድረጋቸውን አድመጣቸዋል። በዚያ ላይ የምሽቱ አብይ ርዕስ ነው ብለን ያዘጋጀ ነው እየተዘጋጀ እየተሰናዳ ነው፣ እንደደረሰ እናቀርባለን። ወደ ሌላው የመጽሔት ርዕስ እንለፍ። የተባበሩት መንግስታት ድርጅት በደቡብ ሱዳን ያሰማራው የሰላም አስከባሪ ኃይል ዋነኛ ተልእኮውን ሰላማዊ ሰዎችን ከጎሳ ግጭት በመጠበቅ ላይ እንዲያተኩር በሙሉ ድምፅ ወሰነ። የቪኦኤዋ ማርገሬት በሽር ከመንግስታቱ ድርጅት መቀመጫ ኒውዮርክ እንደዘገበችው የጸጥታ ጥበቃ ምክር ቤቱ ያሳለፈው ውሳኔ ለሰላምና እርቁ እንቅፋት የሚሆኑ ወገኖች ላይ ዓለም አቀፍ እቀባዎች ሊጥል ይችላል። ሄኖክ ሰማግዜር ዝርዝሩን ያቀርባል። የተባበሩት መንግስታት ድርጅት በደቡብ ሱዳን ያሰማራው የሰላም አስከባሪ ኃይል ኡንሚስ ላለፉት ሶስት ዓመታት ሰላም በመገንባት ጥረት ላይ ነበር ያተኮረው። በታህሳስ ወር የጀመረው የደቡብ ሱዳን የእርስ በርስ ጦርነት ኃይሉ አትኩሮቱን ሰላማዊ ሰዎችን በመከላከል ላይ እንዲያተኩር አድርጎታል። የሰላም አስከባሪ ኃይሉ አዛዥ እርቭ ላድሶ አዲሱ ተልዕኮ ከዚህ ቀደም ኡንሚስ ሲያከናውናቸው የነበሩ የሰብአዊ መብትና የሰብዓዊ እርዳታ ሥራዎችን መደበኛ ያደርጋል ሲሉ ለቪኦኤ ተናግረዋል። እነዚህን ሥራዎች ከዚህ የአውሮፓውያኑ ዓመት መጀመሪያ አንስተን ስናከናውን ቆይተናል። አሁን እነዚህ አብይ አትኩሮቶቻችን እንደሚሆኑ ውሳኔው ያጠናክራል። ግጭቱ በፖለቲካ ውሳኔ ፍጻሜ ያገኛል የሚል ተስፋ አለን። በዚህ ተስፋ ላይ ተመስርተን ለረጅም ጊዜ ምን ማከናወን አለብን የሚለውን እንመረምራለን። ከዚህ አኳያም ተልእኳችንን እንቃኛለን። የደቡብ ሱዳን ግጭት ከተባባሰበት ታህሳስ ወር ወዲህ የመንግስታቱ ድርጅት ኡንሚስ ያለውን የወታደሮች ብዛት ከ7000 ወደ 12000 ከፍ አድርጓል። ከተጨማሪው ኃይል 2500ዎቹ የሰላም ቀጠናዎችን ጸጥታ የመጠበቅ ኃላፊነት የተሰጣቸው ናቸው። በትናንትናው ዕለት የጸጥታው ጥበቃ ምክር ቤት ባስተላለፈው ውሳኔ በደቡብ ሱዳን ኃይሎች መካከል የተፈረመው የተኩስ ማቆም ስምምነት ድጋፉን ገልጾ በአፋጣኝ ሙሉ በሙሉ በሥራ ላይ እንዲውልም ጥሪ አቅርቧል። ምክር ቤቱ አክሎም በሰላም ሂደቱ ላይ እንቅፋት የሚሆኑ ወገኖች ላይ አስፈላጊ እርምጃ እንደሚወስድም አሳስቧል። ይህም ማዕቀቦችን ሊያካትት እንደሚችል ውሳኔው ያስረዳል። በመንግስታቱ ድርጅት የሱዳን ልዩ ልዑክ ፍራንሲስ ማደንግ ደንግ የመንግስታቱ ድርጅት የደቡብ ሱዳን መንግስትን አቅም ለመገንባት የሚውል እርዳታ ባለማቅረቡ መንግስታቸው ማዘኑን ተናግረዋል። የአቅም ግንባታ ስራዎች ላይ በመጪው ዓመት ተጨማሪ በጀት በሚጸድቅበት ወቅት ተጨማሪ ገንዘብ ይመደባል የሚል ተስፋቸውን ለጸጥታው ምክር ቤት አስረድተዋል። የአቅም ግንባታ ጥረቶች ዋና ጥቅም ጠንካራ ኃላፊነት የሚሰማውና እርምጃ ለመውሰድ የሚችል ኃይል መገንባት ነው። አቅም ግንባታ ለጭቆና ሊውል አይችልም። ጠንካራ መንግሥት ለማቋቋም የሚያስችሉ መንገዶችን ከአሁኑ አለመፈለግ ቆይቶ የተባበሩት መንግሥታት ድርጅትና የዓለም አቀፉ ማኅበረሰብ ቀውሱ ከተፈጠረ በኋላ እርዱን እንዲባሉ ያደርጋል። በደቡብ ሱዳን ያለው ሁኔታ አሁንም ውጥረት የሚታይበት ነው። በፕሬዚዳንት ሳልቫኪር ታማኞችና በቀድሞ ምክትል ፕሬዚዳንት ሪያክ ማሻር ደጋፊ አንጃዎች መካከል የተኩስ አቁም ስምምነቱን የጣሱ እንቅስቃሴዎች እየታዩ ነው። የደቡብ ሱዳን ግጭት 1.3 ሚሊዮን ሕዝብ ያፈናቀለ ሲሆን በቅርብ ወራት የክረምት ዝናብ በመጀመሩ ሳቢያ ስደተኞች ለተለያዩ ውሃወለድ በሽታዎች ተጋልጠዋል። ባለፈው ሳምንት በኦስሎ ኖርዌይ በተካሄደ የለጋሽ አገሮች ጉባኤ ሀገሪቱ ለሰብአዊ እርዳታ ከሚያስፈልጋት ሁለት ቢሊየን ዶላር ስድስት መቶ ሚሊየን ዶላር የሚጠጋ የእርዳታ ቃል ተገብቶላታል። አድማጮች፣ ፕሮግራማችን ይቀጥላል። መጽሔትና የዓለም ዜና ሰማን። ቀደም ሲል እንዳስተዋወቅ ነው ግን ፕሬዚዳንት ባራክ ኦባማ ዛሬ ያደረጉትን ንግግር የተመለከተውና ለዕለቱ አብይ ርዕስ የያዝነው ቅንብር እየተዘጋጀ ነው፣ እንደደረሰ እናቀርባለን። ከሁለተኛው አጋማሽ የሚቀጥለውን እናቀርባለን። ፕሮግራማችን በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፍ ነው። ዛሬ ረቡዕ ነው። ሁለተኛው ዝግጅት ቀዳሚው Many people wonder where my secret lies. I'm not cute or built to suit a fashion model size. When I start to tell them, they think I'm telling lies. I say, it's in the reach of my arms, the span of my hips. በዚህ ፌኖሜናል ውመን በሚለው ድንቅ ግጥማቸው ጨምሮ፣ በበርካታ ግጥሞች በድርሰቶቻቸው፣ በመጻሕፍትና በቲያትር ድርሰቶቻቸው፣ በመምህርነታቸው፣ እንዲሁም በተዋናይነት እጅጉን ስመጥሯ ጥቁር አሜሪካዊት ማያ አንጀሎ ዛሬ ረቡዕ በ86 ዓመታቸው አርፈዋል። በዊንስተን ሳለም ከተማ ሳውት ካሮላይና የማረፋቸው ዜና ተነግሯል። በእሳቸው ሞት ከአሜሪካ ስነ ጽሑፍ መሪ ድምፆች አንዱ እነሆ ጸጥ ሊል የግድ ሆኗል። እንደ አውሮፓውያን አቆጣጠር በ1928 ሚዙሪ ሴንት ሉዊስ ከተማ የተወለዱት ማያ አርካንሳ ክፍለ ግዛት ስታምፕስ በምትባል ትንሽ ከተማ በአያቶቻቸው እጅን ያደጉት ጊዜው በተለይ በደቡባዊ ዩናይትድ ስቴትስ ለጥቁር አሜሪካውያን የቀለም ልዩነትና የምጣኔ ሀብት ድህነት የነገሰበት ነበር። ሕይወቴን ልቋቋመው የቻልኩት ይላሉ ማያ ከአንድ ትውልድ ወደ ሌላ ሲወርድ ሲዋረድ በኖረ ታሪክ፣ ዜማና ማህበራዊ ትውፊት አማካይነት ነበር። ያደጉበት አካባቢ የጥቁር አሜሪካውያን ቤተ ክርስቲያን ውስጥ ኪነ ጥበብ ልዩ የሆነ ምትሃታዊ ትርጓሜ እንደነበረውም ይናገራሉ ማያ። The church I belonged to was even smaller than any aspiration in the town. የእኔ ቤተ ክርስቲያን በከተማዋ ከነበሩት ትንሹ ነበር ቤተ ክርስቲያኑ ሙሉ ነው ሲባል ግፋ ቢል 32 ምዕመናን ቢኖሩ ነው ሆኖም ግን ኪነ ጥበብ ሰብአዊ ፍጡርን ማናቸውንም ችግር ተቋቁሞ እንዲያልፍ ለመርዳት ምን ያህል ጉልበት እንዳለው ያኔ ቤተ ክርስቲያናችን ተገንዝቦት ነበር። ማያ አንጀሎ የስነ ጽሁፍ ሙያቸው እያደገ የመጣው ደራሲ ጄምስ ቦልድዊን እና ሌሎችም ወዳጆቻቸው የልጅነት ታሪኮቻቸውን በጽሁፍ እንዲያኖሩ ካበረቷቸው በኋላ ነው የመጀመሪያ መጽሐፋቸውን ግለ ታሪካቸው አይ ኖው ዋይ ዘ ኬጅድ በርድ ሲንግስ የተሰኘውን በ1969 ደረሱ። ከዚያም አስከትለው ስድስት መጽሕፍት፣ በርካታ ግጥሞች፣ የቲያትርና የፊልም ድርሰቶችን ሲጽፉ ኖረዋል። ስራዎቻቸው ተማሪዎችን እንዲሁም ፕሬዝደንቶችን ያበረታቱ ናቸው። በ1993 ዓ ም ማያንጀሎ በፕሬዚደንት ቢል ክሊንተን ምረቃ ላይ ግጥም እንዲያነቡም ተጋብዘዋል። you may have the grace to look up and out and into your sister's eyes and into your brother's face, your country, and say simply, very simply, with hope, good morning. የቀድሞ የደቡብ አፍሪቃ ፕሬዚደንት ኔልሰን ማንዴላ በ1994 ዓ ም ቃለ መሀላቸውን በፈጸሙበት በአል ላይ Still I rise, itabalon, yemay angelon, Vowed a celibate, we rise. You may write me down in history with your bitter twisted lies. You may trod me in the very dirt, but still like dust, I'll rise. Does my sassiness upset you? Why are you beset with gloom? Just cause I walk as if I have oil wells. Pumping in my living room, just like suns and like moons, with the certainty of tides, just like hope springing high, still I rise. No sun outlasts its sunset, but will rise again and bring the dawn. Yes, Mandela's day is done. Yet we, his inheritors, will open the gates wider for reconciliation, and we will respond generously to the cries of blacks and whites, Asian, Hispanics, the poor who live piteously on the floor of our planet. He has offered us understanding. We will not withhold forgiveness. Even from those who do not ask. Nelson Mandela's day is done. We confess it in tearful voices, yet we lift our own to say thank you. Thank you, our Gideon. Thank you, our David, our great courageous man. We will not forget you. ማያንጀሎ የኮሌጅ ትምህርት አይከታተሉ እንጂ ከ30 በላይ የክብር ዲግሪዎችን ተሸልመዋል። የኪነ ጥበብ ብሔራዊ ሜዳሊያና የፕሬዝደንታዊ የነጻነት ሜዳሊያም ተሸላሚ ናቸው። በዚህ ሳምንት ደግሞ የቤዝቦል ሊግ ስለ ሲቪል መብቶች አስተዋጽኦቻቸው ሽልማት ሊያበረክትላቸው ተሰናድቶ ነበር። ይሁን እንጂ በጤና እክል ምክንያት በሥነ ስርዓቱ ላይ ሊገኙ አልቻሉም። ለ30 ዓመታት ያስተማሩበት ዌክ ፎሬስት ዩኒቨርሲቲ ዜና ዕረፍታቸው እንደተሰማ በሕይወታቸውና በትምህርታቸው በዓለም ዙሪያ በሚሊዮኖች የተቆጠሩ ሰዎችን ያበረታቱ የአገር ቅርስ ሲል አድንቋቸዋል። ዮላንዳ አደምስ የማያ አንጀሉን ታዋቂውን ግጥማቸውን ስቲል አይ ራይዝ የተሰኘውን በዜማ እንዳቀረበችው ነበር የሰማነው። አድማጮች፣ ቀጣዩ የመጨረሻው ሳይሆን ማከለኛው የዛሬ ፕሮግራም ዲሞክራሲ በተግባር ነው። በግብፁ ምርጫ በሙስሊም ወንድማማችነት ላይ ድል የተቀዳጀውን የወታደሩን ክፍል የሚደግፉ ወገኖች በውጤቱ እየተደሰቱ ናቸው። ውጤቱን የሚያስተባብሩ ወገኖች ደግሞ የድጋፋቸው ምንጭ እየመነመነ መምጣቱንና ተቃዋሚ ቡድኖች በነፃነት ለመንቀሳቀስ ከባድ ችግር እየገጠማቸው መሆኑን ይናገራሉ። ያም ሆኖ ግን ወደፊት የጀመሩትን ትግል በመግፋት የግብፅን ፖለቲካ በአዲስ ለመቅረጽ ተስፋ ያደርጋሉ። ወጣቶቹ ያን ማድረግ የሚያስችላቸው ጎዳናም ድጋፋቸውን ለእስላማዊነት በመስጠት ወይም ባለመስጠት ሳይሆን በቀጥታ ዲሞክራሲን በመምረጥ ወይም ባለመምረጥ ጥያቄ ላይ እንደሚሆን ያስገነዝባሉ። ሂተር መርዶክ ለቪኦኤ ከካይሮ ያጠናቀረችው ዘገባ አለ ሰለውን ክፍሌ ለዛሬ ዲሞክራሲ በተግባር ፕሮግራሙ ሰጥቶታል። በዚህኛው የግብፅ ምርጫ ብዙሃኑ ድምፅ የሰጡት ለማንም እንዳልሆነ ነው የሚናገሩት። ተቃዋሚዎች ለእጩ ተወዳዳሪው ለአህመድዴን ሳባህ ድምፅ የሰጡት ያን ያህል ደግፈዋቸው ሳይሆን ሀገሪቱን ለአንድ ዓመት ያህል ያስተዳደሩትን የቀድሞውን ወታደራዊ አዛዥ አብዱልፋታህ ኤልሲሲን በመቃወማቸው ነው። አብዛኞቹ የሲሲ ደጋፊዎችም እንዲሁ ድምፅ የሰጡት ያን ያህል ሲሲን ደግፈው ሳይሆን የሙስሊም ወንድማማችነት መሪውንና ባለፈው ዓመት ከሥልጣን ከተወገዱ በኋላ አሁንም በእስር ላይ እያሉ እንኳ ሕጋዊ ፕሬዝደንቱ እኔ ነኝ የሚሉትን መሐመድ ሞርሲን በመቃወም ነው። በካይሮ አንድ የድምፅ መስጫ ጣቢያ የተገኘችው አንዲት አሜል የተባለች መራጭ እንዲህ ትላለች። ድምፅ ለመስጠት የወጣሁት ሚስተር ሞርሲ እንደገና ወደ ሥልጣን እንዳይመለሱ ለማድረግ ነው። ህዝቡ በቀድሞ ፕሬዚደንት ዳግም ወደ ስልጣን መመለስ ጉዳይ ላይ ብዙም ተስፋ አያደርግም፣ ምክንያቱም ቦታው ክፍት አይደለምና ነው። እኛ ሞርሲ እንደገና ወደ ስልጣን እንዲመለሱ አንፈልግም። የቀድሞው የግብፅ ፕሬዚደንት ሞሐመድ ሞርሲ ከስልጣን ከተወገዱ ወዲህ የሀገሪቱ ፖለቲካ ወደ ከፋ ብጥብጥና ትርምስ ተቀይሯል። በሺዎች የሚቆጠሩ ተገድለዋል ወይም ታስረዋል። ፌቅሪ ናቢል ባለፈው ሳምንት ከተካሄደው ምርጫ ራሱን ያገለለው ስትሮንግ ኢጅፕት ወይም ጠንካራዋ ግብፅ የተባለው ፓርቲ ቃል አቀባይ ነው። እንደኛው ያሉ ፓርቲዎች የግብፅን ፖለቲካ እንደገና መከለስ ያስፈልጋቸዋል ይላል። በራሱ በህብረተሰቡ ውስጥ ትልቅ ዝንፈት አለ። በሙስሊምና ሙስሊም ባልሆኑ ተከፋፍሏል። በእኛ አስተያየት ዋናውና ትክክለኛው ትግላችን ያ መሆን የለበትም። ትግሉ መሆን ያለበት የዲሞክራሲ ደጋፊው ማነው ነው ጠላቱስ ብለን መለየት ነው። በግብፅ እንደ አውሮፓውያን ዘመን አቆጣጠር ከ2011 ዓ ም አብዮት በኋላ እንደ ኢጅፕት ፍሪደም ያሉ በርካታ አዳዲስ ፓርቲዎች ተፈጥረዋል። ኢጅፕት ፍሪደም ፓርቲ ወይም የግብፅ አርነት ፓርቲ ሀገሪቱ ውስጥ ወጣት አባላትን በመሳብ ይታወቃል። የፓርቲው ዋና ጸሐፊ ሻሂር ጆርጅ እንደሚለው የአብደልፈታሕ ኤልሲሲ አመራር ከጀመረ ወዲህ ብዛት ያላቸው የፓርቲው አባላት የወታደራዊ አስተዳደሩን በመቃወማቸው ምክንያት የበቀል እርምጃ ይወሰድብናል በሚል ፍራቻ ጥለው ወጥተዋል። አሁን ከፊታችን የተደቀነው ፈተና እንዴት ነው መልሰን የሕዝቡን እምነት ማግኘት የምንችለው የሚለው ነው። ምክንያቱም በአሁኑ ጊዜ የጎደለን ነገር ቢኖር ይሄው የሕዝብ ድጋፍ ነው። የጎዳና ላይ ዐመፅን በማቆም መታወቅ አለ። ለጊዜው የሰብአዊ መብት ጥሰቶችን ወደ ጎን በማድረግም ድጋፍ ማግኘት እየተቻለ ነው። በአሁኑ ጊዜ ውጥንቅጡ ወጥቶአል። ሻሄር በማከልም ወታደራዊውንም ሆነ ሃይማኖታዊ አገዛዝን የማይፈልጉ አዲሶቹ የፖለቲካ ፓርቲዎች ግን በራሳቸው በውስጣቸው ባለ የከረረ ጠብ ሳቢያ ተጨናግፈዋል ብሏል። ወደፊት ለመግፋት ጭቆናን በመቃወም ላይ ብቻ ሳይሆን ለሰብአዊ መብቶች መከበርም ግልጽ አቋም ሊኖር ያስፈልጋል ሲል ያብራራል። አሁን ይበልጥ ማተኮር ያለብን የምጣኔ ሀብትና ማህበረሰብ መብቶችን ከፖለቲካዊና ሲቪል መብቶች ከብሬታ ጋር እኩል ማራመድ የሚያስችል ግልጽ ራእይ እንዲኖረን በማድረጉ ላይ ነው። በየድምፅ መስጫ ጣቢያዎች የተገኙ መራጮች ይበልጥ ምርጫ ቢቀርብላቸው ተደሳች የሆኑ እንደነበር ተናግረዋል። ሆኖም አዲስ መጤዎቹ ፓርቲዎች ልምዱም የላቸውም። በዚያ ላይ በጣም የተከፋፈሉ ናቸው። በግብፅ ወደፊት የአዲሶቹ የፖለቲካ ፓርቲዎች መጻኢ ዕድል አስተማማኝ አይደለም። አባላቱም በመንግሥቱ የጸጥታ ኃይሎች በዘፈቀደ እየተያዙ እንደታሰሩና ለወከባ እንደተጋለጡ ይናገራሉ። በአሁኑ ወቅት ግብፅ ውስጥ መንግሥትን መቃወም በድንቁርና ወይም በወንጀለኝነት ይተረጎማል ሲልም ያስረዳል። አድማጮች፣ ቀደም ሲል ወደኋላ ያቆየኑ ወይም እየተዘጋጀ ነው ያልነው ለዕለቱ አብይ ርዕስ የያዝነው የፕሬዚዳንት ኦባማ ንግግር ያካተተው ዘገባ ደርሶናል። አሜሪካ አሁንም እጅግ አስፈላጊው ሀገር መሆኗን ትቀጥላለች ሲሉ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ተናግረዋል። ኦባማ በዚህ ንግግራቸው ከአራት ዓመታት በፊት ደርሶ የነበረውን ዓለም አቀፍ የገንዘብ ገበያ ውድቀትና የኢኮኖሚ ድቀት ተከትሎ ዛሬ የሚታየውን የሀገራቸውን የምጣኔ ሀብት ጠንካራ ይዞታ በቀንደኛ አሸባሪዎችና በሽብር መረቦች ላይ የተገኙ ድሎችና በትይዩም አሉ አሉ ያሏቸውን ዓለም አቀፍ ፈተናዎች የተመለከቱ ጭብጦች አንስተዋል። በዓለም ዙሪያ ለሚከሰቱ ችግሮች ሁሉ የበልጥ ወታደራዊ ጣልቃ ገብ እርምጃዎችን ከመምረጥ የተቆጠቡ አማራጮችን አስፈላጊነትም አጽንኦት ሰጥተው ተከራክረዋል። አሉላ ከበደ በፕሬዚዳንቱ ንግግር ዋና ዋና ጭብጦች ላይ ያተኮረ ዘገባ ለምሽቱ አብይ ርዕስ አዘጋጅቷል ለሁለተኛ ዙር የስልጣን ዘመናቸው ቀሪ ዓመታት የአስተዳደራቸውን የውጭ ፖሊሲ አቅጣጫዎች ያመላክታል በተባለው እና ዛሬ ከእኩለ ቀን በፊት በዌስት ፖይንት የዩናይት ስቴትስ የጦር አካዳሚ ባሰሙት በዚህ ንግግራቸው ፕሬዚዳንት ኦባማ ዓመታት ስለዘለቁት የአፍጋኒስታንና የኢራቅ ጦርነቶች፣ ግጭቶች በነገሱባቸው ዩክሬንና ሱሪያ ስለሚከተሏቸው ፖሊሲዎች አስረድተዋል። ባለፉት አራት ዓመታት ነገሮች ተለዋውጠዋል ያሉት ኦባማ በኢራቅ የነበራቸውን ጦር ከዚያች ሀገር መውጣቱን በአፍጋኒስታንም ወደ ማብቂያው እየተቃረበ መሆኑን በፓኪስታንና በአፍጋኒስታን አልቃይዳ የነበረው ጥንካሬ መኮስ መኑን እና የቢንላደን ዘመን መፈጸሙን አስታውሰዋል። ፕሬዚዳንቱ አክለውም መዋለ ነዋናያችንን መዋለ ነዋያችንን በዋናው የአሜሪካ ጥንካሬ ምንጭ ላይ ማድረጋችን ይበልጥ እየጎለበተ የመጣው ዩናይት ስቴትስ ምጣኔ ሀብት በሀገር ውስጥ የተሻሉ እድሎችን ለመፍጠር ያስችላል ብለዋል። የዩናይት ስቴትስ ወታደራዊ ብቃት መቼም ወደር እንደማይኖረው የተናገሩት ኦባማ የንግድና የፈጠራ በየዓመቱም አሜሪካ በሌሎች ላይ ያላትን የኃይል ጥገኝነት እየቀነሰ መምጣት ጨምረው ተናግረዋል። ከአውሮፓ እስከ እስያ በሀገሮች ታሪክ ታይቶ የማይታወቅ የአጋሮች ጥምረት እያሳየን ነው። አሜሪካ ትጋት ያልተለያቸውን የተለያዩ አገሮች ዜጎች መሳቧን ቀጥላለች። መሠረታችን የሆኑት እሴቶቻችን በብዙ አገሮች ሸንጎዎች፣ መሪዎችን ለአንዳች ጠቃሚ ሥራ በሕዝብ አደባባይ ብዙዎችን ትርጉም ላላቸው እንቅስቃሴዎች ያነቃቃሉ። በፊሊፒንስ ግዙፍ የታይፉን ጎርፍ ሲደርስ ወይም በናይጄሪያ ልጃገረዶች በአሸባሪዎች ሲጠለፉ ወይም በዩክሬን አማጽያን የመንግሥት ሕንፃዎችን ሲቆጣጠሩ ዓለም እገዛ ፍለጋ ፊቱን የሚያዞረው ወደ አሜሪካ ነው። ወታደራዊ ጣልቃ ገብ እርምጃዎች ለሁሉም ችግሮች መልስ አይደሉም የሚለውን የጠበቃ አስተያየታቸውን በንግግራቸው ያስረገጡት ፕሬዚዳንት ኦባማ ለዛሬዎቹ የዌስት ፖይንት የጦር አካዳሚ ተመራቂዎች በቀጥታ የተነጣጠረ አስተያየትም ሰንዝረዋል። በዓለም አንዱ ክፍል የታየ ሁከት እንድታጠፉ የአሜሪካ ጥንካሬ የተዳከመ መስሎ እንዳይታይ ሲሉ ብቸኛው መንገድ ወታደራዊ መፍትሄ በሚመስላቸው ተቺዎች የተረብሽ ሁሉ ቦታ ለአደጋ ምልካችሁ ከሆነ ለእናንተ ወይም ለምንወዳት ሀገራችን ያለብኝን ኃላፊነት መካድ ይሆናል ብለዋል። Here's my bottom line. America must always lead on the world stage. If we don't, no one else will. The military that you have joined is and always will be the backbone of that leadership. ዋናው ቁም ነገሬ እንዲህ ነው። አሜሪካ በዓለም አቀፍ መድረክ ላይ ሁልጊዜ መሪ መሆን አለባት። እኛ ካልመራን ሌላ ማንም ሊመራ አይችልም። አሁን የገባችሁበት ጦር የዚያ አመራር የጀርባ አጥንት ነው፣ ወደፊትም እንደዚሁ ሆኖ ይቀጥላል። ይሁን እንጂ የዩናይትድ ስቴትስ ወታደራዊ እርምጃ በየመስኩ ለምንሰጠው አመራር ብቸኛው አማራጭ እንዲያውም በቅድሚያ የሚታይም ሊሆን አይችልም። ምንም እንኳ በዓለም እጅግ ምርጥ ወይም ጠንካራ የሆነ መዶሻ ስላለን ብቻ እያንዳንዱ ችግር ምስማር ነው ብለን ማሰብ የለብንም። ከወታደራዊ እርምጃዎች ጋር የተያያዙት ወጪዎች እጅግ በጣም ከፍተኛ በመሆናቸው ማንኛውም ሲቪል መሪ፣ በተለይ ደግሞ ጠቅላይ አዛዣችሁ፣ ይህንን ታላቅ ኃይል እንዴት እንደሚጠቀምበት ግልጽ እንዲያደርጉላችሁ መጠበቅ ይኖርባችኋል። የንግግሬን ቀሪ ክፍል ሀገራችን ዩናይትድ ስቴትስ ኦፍ አሜሪካ ጦር ሰራዊታችን ለመጪው ዓመታት እንዴት የመሪነቱን ሚና መጫወት እንዳለባቸው ያለኝን ራዕይ በመግለጽ ላይ ላተኩር ሲሉም ኦባማ ይህን ብለዋል። ፕሪንሲፕል ዩዝ ኢፍ ኔሰሪ ወን ኮር ኢንትረስት ዲማንድድ። አስቀድሜ ገና በፕሬዝደንትነት የሥልጣን ዘመን የመጀመሪያ ይፋ ያደረግሁትን መመሪያ ልድገም። ዩናይትድ ስቴትስ አስፈላጊ ሆኖ ካገኘችው የጥቅሞቿን መሠረት ሲነካ፣ የሕዝባችን ደህንነት አደጋ ላይ ሲወድቅ፣ አሊያም የአጋሮቻችን ደህንነት ለአደጋ ሲጋለጥ፣ ያኔ በተናጠልም ጭምር ወታደራዊ ኃይሏን ልትጠቀም ትችላለች። እነኚህ ሁኔታዎች በሚጠይቁት የምንወስደው እርምጃ ውጤታማ የተመጣጠንና ፍትሐዊ መሆኑን ለማረጋገጥ ከባዱን ጥያቄ መጠየቅ አለብን። ሆኖም ግን አሜሪካ ሕዝቦቿን ከአደጋ ለመጠበቅ ስትል ጨለምተኛ አካሄድ መከተል የለባትም ነው ያሉት ፕሬዚዳንቱ። በሌላ በኩል ግን ቀጥታ አደጋ በማይደቅንብን ሆኖም ዓለምን ወደ ከፋ አዝማሚያ በሚያመሩ አንዳች መፍትሄ በሚሹ ሕሊናን በሚጠይቁ ሁኔታዎች ወቅት ወታደራዊ እርምጃ አስፈላጊነቱ ከፍ ይላል ብለዋል። ዩናይትድ ስቴትስ በዓለም መተኪያ የሌላት ሀገር ሆና ትቀጥላለች። አሜሪካ ራሷን ከሌሎች ነጥላ የማቆም ሀሳብ የሚፈለግ አማራጭ አይደለም። ለእያንዳንዱ ችግርም ወታደራዊ መንገድ መፍትሄ አይደለም ሲሉ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ዛሬ ለካዴቶች ባደረጉት የመመረቂያ ንግግር ላይ ተናግረዋል። ፕሬዚዳንቱ ዌስት ፖይንት በሚገኘው የዩናይትድ ስቴትስ ወታደራዊ አካዳሚ ተገኝተው የአስተዳደር ዘመናቸውን ቀሪ ጊዜ የአሜሪካ የውጭ ፖሊሲ አብይ አቅጣጫ የተባለ ንግግር ነው ያደረጉት። ሽብር ለአሜሪካ ቀጥተኛ ስጋቷ ነው ያሉት ፕሬዚዳንት ኦባማ ይሁን እንጂ ሽብር ፈጠራን የምንዋጋበት አያያዝ መቀየር፣ የሽብር ፈጠራ መረቦች ስር ከሰደዱባቸው አገሮች ጋር የአጋርነት ስራዎችን ማከናወን የተሻለው አማራጭ እንደሆነ ተናግረዋል። ዩናይትድ ስቴትስ ሕዝቧንና ግዛቷን ከአደጋ ለመጠበቅ ማንንም ፈቃድ አልጠየቅም ነው ያሉት ኦባማ። ይሁን እንጂ ለአሜሪካ ቀጥተኛ ስጋት የማይፈጥሩ ዓለም አቀፍ ችግሮች ሲነሱ ወይም ሲከሰቱ ወደ ወታደራዊ መንገድ የሚሄዱ ውሳኔ ብዙ መታቀብ የሚፈልግ መሆኑን ነው ያስረዱት። የሽብር ፈጠራ ችግር ያለባቸው አገሮች በስልጠና በቅኝትና በስለላ ልዩ ዘመቻዎችን እንዲያካሄዱ በማስቻል በኩል አቅማቸውን ለማጠናከር የሚውል የአምስት ቢሊዮን ዶላር በጀት እንደሚፈቅዱ ፕሬዚዳንቱ ተናግረዋል። አቻ ወይም መሰል የሌለው ሲሉ የጦራቸውን ጥንካሬ አጉልቶ የተናገሩት ፕሬዚዳንት ኦባማ የአሜሪካ ጦር ኃይል ጣልቃ ካላስገባች ደከመች ማለት ነው ከሚል የተቺዎች አስተያየትና አስተሳሰብ መራቅ አለብን ብለዋል። በሌላ በኩል ደግሞ በአሜሪካ ጥንካሬ ምክንያት ዛሬ በብዙ ዓለም ሀገሮች በህዝብ የተመረጡ መንግስታት ስልጣን የመያዛቸውን ፕሬዚዳንቱ ተናግረው የአሜሪካ ጥንካሬ የሚመነጨው በተጽዕኖ ከመምራት ሳይሆን ባርአያነት በመምራት ነው ነው ያሉት። እንደ ሌሎች ሀገሮች ሳንሆን እኛ የግለሰቦች አቅምና ውሳኔ ሰጭነት አቅምን ማጠናከር አንፈራም። እንዲያውም የምንጠነክረው በእርሱ ነው። እኛ የምንጠነክረው በሲቪል ማኅበረሰቦች ነው። የምንጠነክረው በነፃ ፕሬስ ነው። የምንጠነክረው እየታገሉ ባሉ ሥራ ፈጣሪዎችና አነስተኛ ንግዶች ነው። የምንጠነክረው ለሁሉም ሰዎች፣ ለልጃገረዶች፣ ለሴቶችም በትምህርት ልውውጥና በዕድሎች መስፋትም ነው። እንዲህ ነን እኛ። የምንወክለውም ይህንን ነው። ፕሬዚዳንቱ ባለፈው ዓመት አፍሪካን ጎብኝቶ በነበረ ጊዜ ይህ ምን ያህል እውነት እንደሆነ ማየታቸውንም ገልጠዋል። አምና አፍሪካ በሄድኩ ጊዜ ያየሁት በዚያ የአሜሪካ ድጋፍ ከኤድስ ነፃ የሆነን ትውልድ የመፍጠርን ትልም እውን አድርጓል። አፍሪካውያን ሕሙማኖቻቸውን መንከባከብ እንዲችሉ እያገዝናቸው ነው። በአንድ ወቅት ለረሃብ ቸነፈር አደጋ የተጋለጡ ቤተሰቦች ምግብ እንዲያገኙ፣ ገበሬዎች ምርቶቻቸውን ወደ ገበያ እንዲያወጡ እያገዝን ነው። አፍሪካውያን በዓለም አቀፉ ምጣኔ ሀብት ውስጥ ተሳታፊ እንዲሆኑ ለማስቻል ከሳሐራ በስተደቡብ ባለው አፍሪካ የኤሌክትሪክ ኃይል አቅርቦት በእጥፍ እንዲያድግ አስችለናል። በዚህም አሉ ኦባማ፣ አዳዲስ አጋሮችን እየፈጠርን፣ ሽብርተኝነትና ግጭቶች ቦታ እንዳይኖራቸው ማድረግ እንችላለን። ናይጄሪያ ውስጥ ልጃገረድ ተማሪዎችን የጠለፈው ጽንፈኛ ቡድን ቦኮ ሀራም የፈጠረውን ስጋት ለማጥፋት እንሰራለን ያሉት ኦባማ ከዚያም ቢያሻገር ሄደን የናይጄሪያ መንግስት ወጣቶቹን ማስተማር እንዲችል እናግዛለን ብለዋል። ፕሬዚዳንት ኦባማ ሕፃናት ከትምህርት ቤት የማይጠፉባት፣ ሰዎች በእምነታቸው ምክንያት የማይገደሉባት ዓለም እንደምትመጣ እንደሚሹ ነው የተናገሩት። ፕሮግራማችን ይቀጥላል። አድማጮች አሁን ለመጨረሻ የያዝነው ፕሮግራም ኢትዮጵያውያን በአሜሪካ ነው። አዘጋጅና አቅራቢ አዲሱ አበበ። ጨካኞችና አረመኔዎች አሜሪካን ሀገር በመግባት እና በመምጣት ለአሜሪካን መንግስት በመዋሸት በነጻ የሚያገኙት የመንግስት ሰማያት ኑሮ መሆን የለበትም በማለት ፈርዶበታል። ዛሬ እዚህ ዩናይትድ ስቴትስ ካሊፎርኒያ ነዋሪ የሆኑት ወይዘሮ አበበች ደምሴ በዘመነ ደርግ ፀረ አብዮተኛ ተብለው እስር እንግልትና ግርፋት የደረሰባቸው ለዚሁም የዓይን ምስክር ናቸው። ናዚዎች አርጀንቲናን መሸሸጊያ እንዳደረጓት አሜሪካንም እንደነኝ አይነት ሰዎች እንደከፈለኝ አይነት ሰዎች መሸሸጊያ ሴፍ ሄቨን ሊያደረጓት አይችሉም። እነሱንም ዲስከረጅ ለማድረግ ነው። እዚሁ ዩናይትድ ስቴትስ ዴንቨር ኮሎራዶ ነዋሪ የሆኑት አቶ ክፍሉ ከተማ ደግሞ የሐሰት ስም ይዞ እዚያው አጠገባቸው ዴንቨር ይኖር የነበረውንና ባለፈው 42 ዓመት እስራት የተበየነበትን የከፍተኛ 15ቱ አብዮት ጠባቂ ካድሬ ከፍለኛ ዓለሙ የተጋለጠበትን ሁኔታ ነበር ያብራሩልን። ሁለቱም ቀደም ሲል የሰማችኋቸው ያለፈውን አርብ የፍርድ ቤት ውሎ ጉዳዩን ከሚያውቁ ከሌሎች ጋር ሆነው ተከታትለዋል። የአይን ምስክሮችም ነበሩ። በተለይም ወይዘሮ አበበች የጥቃቱ ሰለባ ነበሩና ፍርድ ቤትም ውስጥ በቁጣና በቁጭት መመስከራቸውን አሶሽትድ ፕሬስ ላይ አንብበናል። ነገሩ በትናንት ዜናችንም ተገልጧል። የዛሬው ኢትዮጵያን በአሜሪካ በምን ላይ እንደሚያተኩር ቀደም ሲልም ገና ከፍለኝ ዓለሙ ጊልቲ ማለትም ጥፋተኛ ተብሎ ሲፈረድበት፣ ከፍለኝ ዓለሙ ማን ነው፣ ምን ሰራ በሚሉት ነጥቦች ዙሪያ ሰፋ ያለ ውይይት ከበርካታ ሰዎች ጋር አካሄደናል። ዛሬ የአርብ ዕለቱን የፍርድ ቤት ውሎና ሂደቱን በስፍራው ከነበሩ ጋር እንወያያለን። ሁለቱም እንግዶቼ ላደረጉልኝ ትብብር በቅድሚያ አመሰግናለሁ። ሌሎችም እንግዶች ነበሩኝ። ለምሳሌ በዛ ቦታ የተገኙት የሕግ ባለሙያው ብርሃን ዳርጌ በተለያየ የስራ ምክንያት ለዛሬ ሊገኙልኝ አልቻሉም። ሰው ያለ አግባብ በማሰር በማሰቃየትና በመግደል የተከሰሰው ከፍለኝ ዓለሙ በኢሚግሬሽን ጉዳይም የሐሰት መረጃ በመስጠቱ ነው የሃያ ሁለት ዓመት እስራት የተፈረደበት። ፍርዱ ግን በቀይ ሽብር ስም በፈጸመው ወንጀል ነው ወይስ በኢሚግሬሽኑ የሐሰት መረጃ ወደ አርብ ለታዊ የፍርድ ቤት ውሎ ከሜዳችን በፊት እስቲ ይህን ግልጽ ያደርጉልኝ አቶ ክፍሉ። ክሱ በሶስት እንትን ነው። አንድ አሜሪካን መንግስት አጭበርብሮ የአሜሪካን ሲቲዝንሽፕ መውሰድ ነው። ሁለተኛ ስሙን በሌላ መለወጥ ነው። ሶስተኛ ደግሞ ስለዋሸ ነው። ምንድን ነው ውሸቱ? ኢትዮጵያ ውስጥ ሰዎችን በፖለቲካ ምክንያት ፐርሲኪዩት አርግሃል ወይ አሰቃይታሃል ወይ አሳድሃል ወይ የሚል ነገር አለ። አላረኩም ያለው ሰው አልገደልኩም አለ። ገድሏል። ስለገደለ ነው ነገሩን ያጠበቀበት። አልገደልኩም ብሏል። ዳኛው አጠንክረው የተናገሩት ናዚዎች አርጀንቲናን መሸሸጊያ እንዳደረጓት፣ አሜሪካንም እንደነኛ አይነት ሰዎች እንደከፈለኛ አይነት ሰዎች መሸሸጊያ ሴፍ ሄቨን ሊያደረጓት አይችሉም። እነሱንም ዲስከረጅ ለማድረግ ነው። እንዴት ነበር የአርቡ የፍርድ ሂደት? እንደው ባጭሩ እስቲ ለአድማጮች ሁኔታውን ስዕላዊ ገለጣ ያደረጉልኝ። በእኛ በኩል ንግግር አልተፈቀደልንም። ጠበቆቹ ከዛ በፊት አዘጋጅተውን ነበር። እኛ ጠበቆች፣ እና ከምስክሮቹ ብርሃን ዳርጌ እና አበበችን ነው እንዲናገሩ የተፈቀደላቸው አበበች። በቃ ሊቋቋማት አልቻሉ። የእሷ ነው ከባዱ ዳሜጂንግ። መንግስት ላቆመለት ጠበቃ እሷ ነበረች ከባድ። በቃ እከሌን የገደለው ልብሱን ሊወስድበት ስለፈለገ ነው፣ እከሌን የገደለው ምግቡን ለምን በላ ስላልከው ነው፣ እከሌን የገደለው ስለ መኪናው ነው። እያንዳንዱ ስም እየጠራች ነው የተናገረች። ሁለተኛ የገደላቸውን ሲገል ቆማ አይታለች። እሷ ነች በጣም ዳሜጂንግ እና ደግሞ ብርሃን ዳርጌም የተናገረው ቀላል አይደለም። እዛ ብርሃን ዳርጌ እንዳውም እንደተናገረ የሀፓ አባልም አልነበረም። ስኳድ ክፍል ውስጥ ሁሉ አስገብቶ ሊገለ ሁሉ አጥሶታል። እሱን ሁሉ እዛ ተናገረ ብርሃን ዳርጌ። አበበ ስትናገር የእሱ ጠበቃ አትናገርም ብሎ አስቆመ። ዳኛው ግን ለእሱም ጊዜ ሰጥተነዋል እና እሷም መብት አላት ትናገር ብሎ ፈቀደላት። ከዛ መጨረሻ ላይ እሱ ተናገር ተባለ። ያው ዘብራ አረቀ፣ አንዴ ያልገደልኩም፣ አንዴ እንዲህ አላረግኩም፣ በቂም በቀል ነው፣ አንዴ ይቅርታ እንጠያየቅ። የአሜሪካንን እንትን ውሸት አርጌ ስለመጣው ዋሽቼ ስለመጣው ይቅርታ ጠይቃለሁ፣ ግን ሌላ ያደረግኩት እኔ ጨካኝ አይደለሁም። እንደዛ ተናገረ። ዳኛ ምንም እንትን አልሰጠውም እና ከዚህ የበለጠ ምን ጉዳይ አለ አለ እና ማክሲመም ሰጠው ሀያ ሁለት አመት። አመሰግናለሁ አቶ ክፍሉ ማይናገር ነውና፣ ወይዘሮ አበበች ደምሴ እርሶስ፣ ከፈለኝ አዲስ አበባ ከፍተኛ 15 ሰዎችን አሰቃይቷል፣ አስሯል፣ ገድሏል። እዚህ ዩናይትድ ስቴትስ ውስጥ በሐሰት መረጃ የአሜሪካ ዜግነት አግኝቷል። ከስድስት ወራት በፊት ጥፋተኛ ተብሎ በቁጥጥር ስር እንዳለ ባለፈው አርብ የ22 ዓመት እስራት ተፈርዶበታል። እስቲ ሁለቱን ያብራሩልን ወይዘሮ አበበች። በጣም አመሰግናለሁ አዲሱ ይሄንን እድሉን ስለሰጥኸኝ ባጭሩ ለ ለከፈተኝ አለሙ የተፈረደበት ፍርድ አሜሪካን ሀገር ሲገባ ለኢሚግሬሽን በሰው ስም አጭበርብሮ ገብቶ ከዛ በኋላ ደግሞ አሜሪካዊነት ሲቲዝን ስለወሰደ በዛ ምክንያት ነው። ይሄን ውሳኔ ግን እንዲሰጠው ያጠናከረበት ነገር እኔ የሰጠሁት የምስክርነት ቃል በቀይ ሽብሩ ጊዜ ከፍተኛ አስራ አምስት ቀበሌ ሰላሳ አራት ውስጥ ሲገድልና ሲያፈቃይ ሲያሰቃይ ባይኔ አይቼው ስለነበረ ምስክርነት ቃሌን በመስጠቴ ተሰብስበው ለፍርድ ይመለከቱ የነበረው ጉባኤዎች እና ዳኛው ከበቂ በላይ ይሄ ነገር ሆኖ ስላገኙት ይሄም ሀገር ለእንደዚህ ያሉ ጨካኞችና አረመኔዎች አሜሪካን ሀገር በመግባትና በመምጣት ለአሜሪካን ህግ መንግስት በመዋሸት በነጻ የሚያገኙት የመንግስት ሰማያት ኑሮ መሆን የለበትም በማለት ፍርዱ ፈርዶበታል። በአንድ ጥይት ከጎኔ አብሮት ይሰራ የነበረን ልጅ አቁሞ ሁለታችሁን በአንድ ጥይት እገላለሁ ብሎ ጥይቱ በጭንቅላቴ ላይ አልፎ አንደኛውን ልጅ ገሎት እኔ ቀርቻለሁ። እኔ እስካሁን ድረስ አጭር በመሆን የተረፉ ብዬ ነው የምንማስበው። ና እስቲ እንዴት ነበረ ሂደቱ? እርስዎ ምን ምን ተናገሩ? ምን ምን ኃይለ ቃል፣ ጠንካራ ምስክርነት ሰጡ? አርብ ዕለት ለምስክርነት የቀረብነው ብዙዎች ነበርን። ከዛ ማህል ግን የተመረጥነው የህግ ባለሙያው አቶ ብርሃን ዳርጌና እኔ ብቻ ነበርን እንድንናገር። በዛን ወቅት ሲገላቸው የነበሩ ሰዎችን ለምን እንደገደላቸው ለምሳሌ፣ አሸናፊ በቀለን የጂንስ ጃኬቱንና ቤተሰቦቹ የገዙለትን የሰንደል ጫማውን ወስዶበት መልስልኝ ብሎ ስለጠየቀው በዛ ምክንያት እንደገደለው። በዛ ገብረ ህይወትን ደግሞ ቤተሰቦቹ ያመጡለትን ምሳውን፣ ምግቡን ወስዶ ሲበላ ጋሼ ከፈለኝ ምግብ የለንም ብዙዎች ነን እኛ ክፍል ያለ ነው እና ይሄ ምግብ የኔ ነው ብሎ ሲለው የተረፈውን ሰጠው። ከሰጠው በኋላ ግን ይሄ ምግብ የመጨረሻ ምግብ ይሆናል ብሎት ነበረ። እና የዛን ዕለት ማታ በአጋጣሚው ዛ ሴራ ተብሎ የተባለው ላይ በዛም ተጠርቶ ተገደለ። እና አሸናፊ የሞተበት ምክንያት በልብሱ ነው። እና ግዛውን ደግሞ የገደለው ይህ አባ ሁሌም ያሸንፋል ብሎ ስለተናገረው፣ ነጋሽን ደግሞ ሲገለው ላዳ መኪና ነበረችው ያንን ለትራንስፖርቴሽን ይጠቀምበት ነበር። እና በእነዚህ አይነት ሁኔታዎች ያደርግ ነበር የሚለውን በጣም አጥብቄ ጥሩ አድርጌ ለዳኛውም ለአቃቤ ሕጉም ለእሱም ደግሞ ተከላለ ጠበቃው ጥሩ አድርጌ ተናግሬ፣ እንደውም የእሱ ጠበቃ ሊያቆመኝ ሞክሮ ነበረ፣ ዳኛው መናገርሽም ቀጥ ያለኝ እኔም አመስግኜ ተናግሬ ጭርሼ እሚያፈልገውን ውሳኔ ተሰጥቶት እንትን አድርገናል። ባለፈውም ውይይት አንስቸበወታለሁ። አይን ላይ ስትተያዩ አንደኛ ከፈለኝ ያውቀውታል ብዬ አስባለሁ። እንደው ምን ተባባላችሁ? እርስስ ምን ተሰማሁት? ሊያየኝ እሱ ፈቃደኛ አልነበረም። ዳኛው ግን በጣም ጮሆበት ፊቱን እንዲያዞር ወደ እኔ አድርጎ ያዙ። የተሰማኝ ለእኔ ምንድን ነው የዛን ዕለት ብገልሽ ኖሮ ዛሬ እዚህ አትቆሚም ነበር የሚል ስሜት ነው። ጸጸት ላደረገው ነገር ከፈለኝ ላይ አላየሁኝም። ጠብቄ የነበረው ፊቱን ሲያዞር ይቅርታ አድርጌልኝ ተሳስቼ ነበር እሚል ፊት ነበር ላይ የጠበቅኩት። ግን አሁንም እንደዛ አይነት አጋጣሚ ቢያገኝ እንደገና ተመልሶ ያን ስራውን ያደርገዋል ብዬ ማመኔን ለዳኛው አጥብቄ ተናግሬያለሁ። ወይዘሮ አበበሽ ደምስ ከካሊፎርኒያ፣ በጣም አመሰግናለሁ። አሜን። ለአንተም እንደዚሁ እግዚአብሔር ይስጥልኝ ቤቶች የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ ፈጸመ። ነገ ሐሙስ ቀደም በሚለው ፕሮግራም ከምሽቱ በአንድ ሰዓት በመደበኛው ደግሞ በ3 ሰዓት እስከምንገናኝ ያስተናግድናችሁ ቆንጂታይና አዲሱ አበበንን። የትግርኛው ፕሮግራም ይቀጥላል። በእኛ በኩል ሰላም ደህና ደሩ።